ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት አርበኞች ግንቦት ሰባት ኦነግ ና ኦብነግ የሽብርተኛ ድርጅትነት ፍረጃ በህዝብ ተወካዮች ምክር ቤት ተነሳ። ሰላማዊ ና በህጋዊ መንገድ መምራት ለህዝብም ሰላም መፍጠር ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። ውሳኔውን ያጸደቀው የህዝብ ተወካዮች ምክር ቤት አባላት ሲናገሩ ነው የሰማ ነው። በበርካታ የጎማ ጀልባዎች የሜዲትራኒያን ባህርን ሲያቋርጡ ነፍሳቸው በእርዳታ ሰራተኞች የተረፈ ወደ ስልሳ የሚሆኑ ፍልሰተኞችና ስደተኞችን የጫነች መርከብ በስፔን ባህር ወደብ ትናንት ደርሳለች። አፍሪካ ለማኝ እስከ መቼ? አፍሪካ ጥገኝነት ሊጠይቅ እስከ መቼ? ከአፍሪካ ሸሽተው ወደ ሌላ ይሄ መብቃት አለበት። ይሄ መሪዎቹም ህዝቡም በአፍሪካ ችግራችን እንዲፈታ ይሄ ጥረት ማድረግ አለበት። አባ ሙሴ ዘርአይ ኢትዮጵያውያንና ኤርትራውያንን የሚረዳ ኤጀንሲያ ሀበሻ የተባለ ድርጅት መሪ ናቸው። ስደተኞች በምን ምክንያት ተቀባይነት እያጡ እንዳሉ ገለጻ ያደርጉልናል። በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን መካከል በኢንፎርሜሽን ቴክኖሎጂ የስራ ዘርፍ የተሰማሩና ለእነዚህ ሰዎች ደግሞ ስልጠና የሚሰጡ ተቋማትን ስራ እናስቃኛችኋለን ትምህርት ላይ ይገኛሉ አሁን ኦልሬዲ ትምህርቱን ጨርሼያለሁ ነገር ግን ወደ ገበያ ለመውጣት ዝግጅት ላይ ነው ያለሁት ጥሩ ስራ እንደማገኝ በጥሩ ደሞዝ ማለት ነው እንደማገኝ እርግጠኛ ነው ሁሉንም ከዝግጅታችን ታገኛላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በኢትዮጵያ ሶማሌ ክልል ኦጋዴን በተባለው የእስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብዓዊ መብት ተሟጋች ቡድን ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። በዚህ በማይቋረጥ የመብት ጥሰት ውስጥ የመንግስት ባለሥልጣናት እጅ አለባቸው ብሏል። የመብት ድርጅቱ የሁማን ራይትስ ዎች የአፍሪካ ተመራማሪ ፌሊክስ ሆርን ጠቅላይ ሚኒስትር አብይ አህመድ በተፈጸሙት ዘግናኝ ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትዕዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችን ተጠያቂ ማድረግ አለባቸው ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፕ ዌይ ፓም ፔዎ ዛሬ ወደ ሰሜን ኮሪያ ተጉዘዋል። የጉዟቸው ዓላማ የዚያች ሀገር የኒኩሌር መርሃ ግብር ለማስቆም ውይይቱን ለመቀጠል ነው። የሰሜን ኮሪያ መሪ ኪም ጆን ኡን ለኒውዮርክ ግንባታ መር ለኒኩሌር ግንባታ መርሃ ግብራቸው የሚሆን መሰረተ ልማት መገንባታቸውን ቀጥለዋል የሚሉ የዩናይትድ ስቴትስ የስለላ ግምገማዎች የያዙ ሪፖርቶችን አውጥተዋል። ቻይና ወደ ዩናይትድ ስቴትስ በምትልካቸው ምርቶቿ ላይ የተደረጉትን የቀረጥ ክፍያዎች ላይ ተቃውሞዋን አጠንክራ ገፍታበታለች። ቀረጡ ተግባራዊ ሲሆን እኛም ሳንውል ሳናደር አጸፋ እንመልሳለን ስትል አስጠንቅቃለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከስምንት በመቶ በሚበልጡ ወደ 34 ቢሊዮን ዶላርስ የሚገመቱ ከቻይና ገቢ ምርቶች ላይ የ25 ከመቶ ቀረጥ ለማስከፈል ያወጡት እቅድ በዋሽንግተን ሰዓት ከነገ አርብ እኩለሌሊት ጀምሮ ተግባራዊ እንደሚሆን ይጠበቃል። ከዩናይትድ ስቴትስ ጋር በሚከፈተው የንግድ ጦርነት ቻይና የመጀመሪያውን ጥይት አትተኩስም ያሉት የቻይና የንግድ ሚኒስትር፣ ይሁን እንጂ የሀገራችንንና የሕዝባችንን ጥቅም ለማስጠበቅ አጸፋውን ከመመለስ ሌላ አማራጭ አይኖረንም ብለዋል። ታይላንድ ውስጥ ጎርፍ ካጥለቀለቀ ዋሻ መውጫ ያጡትን አስራ ሁለት ታዳጊ ኳስ ተጫዋቾችና አሰልጣኛቸውን ለማውጣት ሩጫው ቀጥሏል። ሰራተኞች ከባድ ዝናብ ይጥላል የሚል ትንበያ ስላለ ልጆቹን ቀድመን ለማውጣት እየተሯሯጥንን ብለዋል። የክፍለ ሀገሩ አስተዳዳሪ በሰጡት ቃል ዝናቡ ከመጣሉ በፊት ምን ያህል ጊዜ እንዳለን ለማወቅ እየሞከርን ነው ብለዋል። ዛሬ በስፍራው የተሰማሩት የእርዳታ ሰራተኞች ወደ ዋሻው የሚያስገባ ሌላ መንገድ ይኖር እንደሆነ እየፈለጉ ናቸው ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ። የኢትዮጵያ የሕዝብ ተወካዮች ምክር ቤት በአርበኞች ግንቦት ሰባት ኦነግና ኦብነግ ላይ ተጥሎ የነበረውን የሽብርተኛ ድርጅትነት ፍረጃ ሰርዟል። ውሳኔው ለሀገሪቱ ዴሞክራሲያዊ ስርዓት ግንባታና ሰላም ወሳኝ እንደሆነ የምክር ቤቱ አባላት የተናገሩበት ነበር። መለስካቸው አማሀ ዝርዝሩን ከአዲስ አበባ አልቋል። በሦስቱ ድርጅቶች ላይ ተጥሎ የነበረውን የአሸባሪነት ፍረጃ የሚኒስትሮች ምክር ቤት ቀደም ሲል እንዲነሳ ወስኖ የነበረ ሲሆን የኢትዮጵያ ተወካዮች ምክር ቤት ውሳኔውን እንዲያጸድቀው በዚሁ ሳምንት ውስጥ ልኮታል። ፓርላማው ዛሬ ባካሄደው ስብሰባ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እና የአርበኞች ግንቦት ሰባት ተጥሮባቸው የነበረው የአሸባሪነት ፍረጃ ተነስቶ ከአሸባሪ ድርጅቶች ዝርዝር እንዲሰረዙ የቀረበለትን የሚኒስትሮች ምክር ቤት ውሳኔ በሙሉ ድምፅ አጽድቆታል። ውሳኔው በሀገሪቱ የሚደረገውን ሰላማዊ የፖለቲካ እንቅስቃሴ እንደሚያጠናክረው ታምኗል። አንዳንድ የፓርላማው አባላትም ከዚሁ ጋር የተያዘ አስተያየት ሰጥተው ነበረ። ስነ ምህዳሩን ማስፋት ነው፣ ዲሞክራሲን ሞር ሪጁቨኔት የማድረግ ጉዳይ ስለሆነ ከዚህ አንጻር አይቶ በሰላማዊ ና በህጋዊ መንገድ መምራት ለህዝብም ሰላም መፍጠር የሚቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። ፓርላማው የመጪውን ዓመት ማለትም የ2011ን የሀገሪቱ ባጀት እንደሚያጸድቅም ይጠበቃል። በነገው ዕለት ፓርላማው እንደሚያጸድቀው የሚጠበቀው ይህ የሀገሪቱ በጀት 346.9 ቢሊዮን ብር እንደሆነም ታውቋል። ይህም ዘንድሮ ከነበረው በጀት በ36 ቢሊዮን ብር ያህል ከፍ ያለ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። እዛው አዲስ አበባ ነው የምንቆየው። በትናንትናው ዕለት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ጉብኝት እንደሚያደርጉ ተገልጿል። በተለይ በውጭ ከሚኖሩ ኢትዮጵያውያን ጋር ለመወያየት እንደሆነ ነው ኮሚቴው የገለጸው። ይህንን የሚያስተባብረው እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። በዘጠኙም የአገሪቱ ክልሎች በአካል በመገኘት ከኢትዮጵያውያን ጋር የተወያዩት የጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻ ዩናይትድ ስቴትስ ናት። ይህንን ጉዞ ለማስተባበር የተቋቋመው በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የሚመራውና ታዋቂ ሰዎች በበጎ ፈቃደኝነት እየተሳተፉበት ያለው ኮሚቴ ዛሬ መግለጫ ሰጥቷል። ወደ ሶስት ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ ሀጉራት እንደሚኖሩ አምባሳደር ብርቱካን አስታውሰዋል። ከእነዚህ ውስጥ ወደ አንድ ሚሊዮን የሚሆኑት በሰሜን አሜሪካ እንደሚኖሩም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝት ከዩናይትድ ስቴትስ ባለስልጣናት ጋር ለመወያየት ቀጠሮ አልያዙም አምባሳደር ብርቱካን እንደገለጹት እንደ ኢትዮጵያ አቆጣጠር ከሐምሌ 19 ጀምሮ የሚያደርጉት ጉብኝት ብቸኛ ትኩረትም እነዚህ ኢትዮጵያውያንና ትውልድ ኢትዮጵያውያን መሆናቸውን ነው ከስካሁኑ የተለየ በማለት ያብራሩት። በእርግጥ የተለያዩ መንግስት ባለስልጣናት ለስራ ጉዳይ ወደ የተለያዩ ሀገራት ሲሄዱም ሆነ በጠቅላይ ሚኒስትር የሚመራ ልኡካን ቡድን ወደ ተለያየ ሀገር ሲሄዱ በጎንዮሽ ኢትዮጵያውያኖችን፣ ትውልደ ኢትዮጵያኖችን እያገኙ የሚመጡበት ሁኔታ አለ። የአሁኑን ልዩ የሚያደርገው ግን በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ቅድም እንደተገለጸው፣ በዚህም ባነሩ ላይ እንደምታዩት በሚል መሪ ቃር የተዘጋጀ ፕሮግራም ነው። ይህንም ፕሮግራም ለማሳካት በሀገር ቤት አብይ ኮሚቴ ተዋቅሯል። ቅድም እንደተገለጸው በበጎ ፈቃደኛ የዚህ ለውጥ ያገባናል የሚሉ ኢትዮጵያውያን የተሳተፉበት ኮሚቴ ነው ያለው። ከሐምሌ 19 2010 ጀምሮ በዩናይትድ ስቴትስ ቆይታ የሚያደርጉት የጠቅላይ ሚኒስትር ዶክተር አብይ አህመድ ዋነኛ ፕሮግራሞች ሐምሌ 21 በዋሽንግተን፣ ሐምሌ 22 ደግሞ በሎስ አንጀለስ ከበርካታ ሕዝብ ጋር የሚገናኙባቸው መድረኮች መሆናቸውንም አምባሳደር ብርቱካን አብራርተዋል። እንግዲህ እነዚህ መድረኮች ስናዘጋጅ ሁላችሁም እንደምታውቁት አዲሱ ለውጥ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የሚመራውን ለውጥ የሚደግፉ ዳያስፖራ አባላት በየሀገራቱ የድጋፍ ሰልፍ እያስተባበሩ ያሉበት ሁኔታ አለ። እንዲሁም ደግሞ ጠቅላይ ሚኒስትሩ ለማግኘት መድረክ የማዘጋጀትና ጉጉቶች እየታዩ ነው ያሉት። ካለን ጊዜ አንጻር ግን ሁሉ ቦታ መድረስ ስለማይቻል እኛ በተለያዩ አህጉራት ወደ ሶስት ሚሊዮን የሚጠጉ ኢትዮጵያውያን ትውልድ ኢትዮጵያውያን ይኖራሉ። ከዛ ውስጥ አንድ ሚሊዮን የሚጠጋው ኖርዝ አሜሪካ ነው የሚኖረው። ስለዚህ ዋሽንግተንና ሎስ አንጀለስ ላይ የሚደረገው በጠቅላይ ሚኒስትሩ የሚመራው ውይይት ወይም እሳቸውና በእሳቸው ጋር የሚሄዱ ከፍተኛ ልኡካን ቡድን የሚተላለፈው መልእክት ዋሽንግተንና አካባቢ ወይም ሎስ አንጀለስና አካባቢ ብቻ ለሚገኙት ወይም ደግሞ ኖርዝ አሜሪካ ለሚገኙት ብቻ ሳይሆን በመላው ዓለም በተለያዩ አህጉራት ላሉ ኢትዮጵያውያን የሚተላለፍ መልእክት ተደርጎ ይወሰዳል። ከዚህ አንጻር መጠነ ሰፊ ዝግጅቶች እየተካሄዱ ነው ያሉት። በመጀመሪያ ዋሽንግተን ላይ ጁላይ 28 ወይም ደግሞ ሐምሌ 21 በዋሽንግተን ዲሲ ሰፊ ከኢትዮጵያንና ትውልድ ኢትዮጵያን ጋር የሚካሄደው ስብሰባ ይካሄዳል። በማግስቱ ጁላይ 29 ወይም ደግሞ ሐምሌ 22 ወደ ሎስ አንጀለስ በመጓዝ እዛው አንድ መድረክ ይዘጋጃል። እነዚህን ሁለት ቦታዎች ስንመርጥ ምስራቁ አካባቢ ያለው በሚቀርበው ቦታ ምዕራቡ አካባቢ ያለውን በሚቀርበው ቦታ እና መሀከል ላይ ያሉት ደግሞ መርጠው ወደሚፈልጉት ቦታ ላይ ተሳትፎ እንዲያደርጉ ታስቦ የተዘጋጀ ወይም የተመረጡ ከተሞች ናቸው። እዚህ ስብሰባ ላይ ማንኛውም ስብሰባው ላይ ለመገኘት የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ ተሳታፊ ይሆናል። የምንመርጠው የምንለየው ኢትዮጵያዊና ትውልድ ኢትዮጵያዊ አይኖርም ማለት ነው። በአይነቱ ልዩ የሆኑ መድረኮች ናቸው የሚዘጋጁት በሁለቱም ከተሞች። አምባሳደር ብርቱካን እንዳሉት የዋሽንግተንና የሎስ አንጀለስ መድረኮች የጠቅላይ ሚኒስትሩ ብቸኛ ፕሮግራሞች አይደሉም። ጠቅላይ ሚኒስትሩ ከእነዚህ ትላልቅ መድረኮች በተጨማሪ የተለያዩ የጎንዮሽ ውይይቶች እንደሚያካሂዱም ጠቁመዋል። ከጠቅላይ ሚኒስትሩ ጋር መወያየት ለሚፈልጉ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች የታቀዱ መለስተኛ መድረኮች መኖራቸውን ያመለከቱት የጠቅላይ ሚኒስትሩን ጉዞ መነሻ በማድረግ በአዲስ አበባ የተቋቋመው ኮሚቴ ከግንቦት ወር ጀምሮ እንቅስቃሴ በማድረግ ላይ መሆኑን የገለጸው ደግሞ በዋና ጸሐፊነት እየሰራ ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትሩ ጉዞ ግንቦች የሚፈርሱበትና ድልድዮች የሚገነቡበት እንደሚሆን ተስፋውን የገለጸው ዲያቆን ዳንኤል ኢትዮጵያውያን ከወዲሁ እንዲዘጋጁበትም ጥሪ አቅርቧል። ሁለቱን ቀኖች ቀድመን መናገር የፈለግ ነው። በአሜሪካን ሀገር የሚኖረው ዲያስፖራ በስራ ዓለም ያለ በግሉም በተለያየ ስራ ያለ ስለሆነ ፕሮግራሙን ካሁኑ መያዝ እንዲችል የስራ ፕሮግራሙን ማመቻቸት እንዲችል ትራንስፖርቱን ማመቻቸት እንዲችል ሁለቱ ቦታዎች ሐምሌ 21ና ሐምሌ 22 ሐምሌ 21 ዋሽንግተን ዲሲ ላይ ሐምሌ 22 በሎስ አንጀለስ ከተማ ላይ ኢትዮጵያውያን ከጠቅላይ ሚኒስትሩ ጋር የሚገናኙበት ነው። ትልቅ ሕዝባዊ ጉባኤ ነው። እዚህ ሀገር በስቱዲዮሞች በትልልቅ እንደ ሚሊኒየም አዳራሽ እንዳሉት አይነት ጉባኤያት ናቸው። ከሱ ጎን ለጎን ግን ከጠቅላይ ሚኒስትሩ ጋር ለመወያየት የተለያዩ ሀሳቦችን ለማንሳት በሀገራቸው ጉዳይ ተሳታፊ እንዲሆኑ የሚያስችሉ የጎንዮሽ ውይይቶች ይኖራሉ። በዋናነት ግን ብዙዎቹን ኢትዮጵያውያንና ትውልደ ኢትዮጵያውያን ሊያሳትፍ የሚችለው መድረክ ይህ በሁለቱ ከተሞች ትልልቅ አዳራሾች የሚደረገው መድረክ ነው። አንደኛ መረጃውን ኢትዮጵያና ትውልድ ኢትዮጵያ እንዲደርሳቸው በማድረግ፣ ሁለተኛ ነገሩን በበጎና በቀና መልኩ አይቶ እንደተባለውን በመደመር መንፈስ ተመልክቶ ትንንሽ ጉዳዮችን በመተው ለትልቁ ስዕል፣ ለትልቁ ኢትዮጵያ ለምትፈልገው ስዕል ትኩረት በመስጠት ችግሮች ሁሉ በመወያየትና በመተባበር ይፈታሉ ብሎ በማመን ከኩርፊያና ከቅሬታ ራስን አርቆ በትብብር መንፈስ በመስራት ውጤታማ የሆነ ኢትዮጵያም የምትጠቀምበት እነሱም የሚጠቀሙበት ሁላችን የምንጠቀምበት መድረኮች እንዲሆኑ በዚሁ አጋጣሚ ጥሪያችን እናስተላልፋለን። ምንም አይነት ከዚህ ጉዞ የሚቀር አካል እንዳይኖር ነው ፍላጎታችን። ማንም በምንም ምክንያት በአመለካከቱ፣ በፖለቲካዊ አቋሙ፣ በብሔሩ፣ በጾታው፣ በሃይማኖቱ፣ በማንኛውም የቡድን መጠሪያዎች ምክንያት የሚቀር የሚተው አካል እንዳይኖር ነው። ሦስቱም ኮሚቴዎች እዚህ ያለው ማቢ ኮሚቴ በሁለቱም ከተሞች የተቋቋሙ ኮሚቴዎች እየሰሩ ያሉት አዲስ አሰራር ከመሆኑ የተነሳ ምናልባት ያልተለመዱ ነገሮች እንኳ ቢከሰቱ ያንን በመነጋገር በመወያየት እየፈቱ ለትልቋ ኢትዮጵያ የምንሰራበት መድረክ ስለሆነ የሁላችንንም ጥረትና ተሳትፎ ይፈልጋል። በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች የማስታረቅ ሂደት መጀመሩንም የኮሚቴው አባላት አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው በመገኘት ለርቀ ሰላሙ ድጋፋቸውን ይሰጣሉ ብለዋል የኮሚቴው አባላት በዚሁ መግለጫቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬያው ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ በበርካታ የጎማ ጀልባዎች የሜዲትራኒያን ባህርን ሲያቋርጡ ነፍሳቸው በእርዳታ ሰራተኞች የተረፈ ወደ ስልሳ የሚሆኑ ፍልሰተኞችና ስደተኞችን የጫነች መርከብ በስፔን ባህር ወደብ ትናንት ደርሳለች። በጣሊያንና በማልታ ተቀባይነትን ባለማገኘታቸው ነው ወደ መጨረሻው ወደ ስፔን ወደብ የተጓዙት ተጓዙት። በዚህ ዓመት ብቻ በአስር ሺዎች የሚቆጠሩ ፍልሰተኞች ወደ ደቡባዊ የአውሮፓ ሀገሮች የሜዲትራኒያን ባህርን አቋርጠዋል። ዝላቲካሆ ያደረሰችንን መስታወት አረጋው ይዛለች። ኦፕን አርምስ የተሰኘችው መርከብ አራት ቀናት ከፈጀ የባህር ቆይታ በኋላ ነበር ወደ ሰሜን ምስራቋ የስፔን የባህር ወደብ ከተማ ባርሴሎና ያቀናቸው። ስደተኞቹ ከሊቢያ በህገወጥ የስደተኛ አዘዋዋሪዎች በተሰጣቸው አነስተኛ መርከብ ሜዲትራኒያንን አቋርጠው ጣሊያንና ማልታ የባህር ወደብ ሲደርሱ መግባት በመከልከላቸው ነው ወደ ስፔን ያቀኑት። ሁለቱ ሀገሮች የሜዲትራኒያንን ባህር አቋርጠው የሚመጡ ስደተኞችን አንቀበልም ማለት መጀመራቸው ምክንያት በርካታ ስደተኞች ሜዲትራኒያን ባህር ላይ ህይወታቸውን እያጡ እንደሆነ ሪካርዶ ጌቲ የስፔን መርከብ ካፒቴን ይናገራሉ። ወደ ስልሳ የሚሆኑ ስደተኞችን ለመታደግ ችለናል። ባለፉት አራት ቀናት ከሊቢያ ተነስተው ወደ አውሮፓ ለመድረስ ሲሞክሩ በባህር ላይ የሞቱት ቁጥር አምስት መቶ ገደማ ሆኗል። የሜዲትራኒያንን ባህር የሚያዋስኑ የአውሮፓ ሀገሮች ስደተኞችን ለመቀበል ፈቃደኛ ለመሆናቸው ቅሬታን እየፈጠረ እንደሚገኝ በስፔኗ ካታሎኒያ ግዛት የሕዝብ ተወካይ የሆኑት ጃቪ ሎፔዝ ይገልጻሉ። ተመልከቱ። ባለፉት ስድስት ወራት ውስጥ ሀምሳ ሺህ ሰዎች ከሰሜን አፍሪካ ወደ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ገብተዋል። እኛ 500 ሚሊየን የምንሆን የአውሮፓውያን እነዚህን 50 ሺህ ስደተኞች ለመቀበል አቅም የለንም። የባህር ወደቦቹና ይህ መንገዱ ጥሩ ምሳሌ መሆን የሚችል ይመስለናል። የአውሮፓ ሀገራት ወደቦች ከግሪክ ወይም የጣሊያንን ወይም የስፔን ብቻ አይደሉም፣ የአውሮፓ ወደቦች ናቸው። ኤጀንሲ ሀበሻ የተሰኘ የስደተኞች መርጃ ድርጅት መስራችና ስራ አስፈጻሚ የሆኑት አባ ሙሴ የሜዲትራኒያንን ባህር አቋርጠው ጣሊያን የባህር ወደቦች የደረሱ በርካታ አፍሪካውያንን ጨምሮ ኢትዮጵያውያንና ኤርትራውያንን በመርዳት ይታወቃሉ። ጣሊያን ከቅርብ ጊዜ ወዲህ ስደተኞችን አልቀበልም ያለችበትን ምክንያት አብራርተውልናል። ጣሊያን ያለው አሁን አሁን ያለው ውስጥ ጉዳይ ሚኒስትር አውሮጳ በሙሉ ኃላፊነት ለብሶ በባህር የሚገቡ ጣሊያን ሊገቡም አውሮፓ ውስጥ እንደገቡ ገቡ ተቆጥሮ የገቡትም ተከፋፍለን የተለያዩ አገሮች ኃላፊነት ወስዶ ጥገኝነት የሚሰጧቸው ከሆነ እንጂ እኛ ብቻችን አንችልም ብሎ ይሄ ስምምነት ደግሞ ሊደርሱ ስላልቻሉ ጣሊያን የእኛ ፖርት የእኛ የባህር ወደብ ዝግ ነው ለነዚህ መንግስታዊ ያልሆኑ ድርጅቶች ባህር ሄዶ እርዳታ የሚያደርጉ የነበሩ እነሱን ወደ እኛ ስደተኞች ይዞ እንዳይገቡ ከልክለናል ስላሉ ማልታም የጣሊያን ተከትላ ማልታም እንደዛ እያለች ነው። አሁን ስፔይን ይሄ ሁለተኛ ጊዜዋ ነው የተቀበለችው። ቀደም ብሎ ይሄ አኳሪስ የምትባል መርከብ ተቀብሎ ነበር። አሁን ደግሞ ስልሳ ሰዎች በዚህ ፕሮአክቲቭ የምትባል ድርጅት በእነሱ ወደ ባርሴሎና ተቀብሏለች። ግን ይሄ ነገር ሊቀጥል ነው ወይስ እንዴት ይሆናል እናየዋለን። በስፔን በኩል ማለት ነው። ችግሩ ግን ኤሮፓ በህብረት ተስማምቶ አንድ መፍትሄ ስላልደረሱ ራሱ ይሄ የዱብሊን ስምምነት እንዲቀየር በተለይ መጀመሪያ የገቡበት ሀገር እሱ ኃላፊነት መውሰድ አለበት የሚለውን ቀይሮ የሚገ የገቡበት ኤውሮፓን ወክሎ ከይዛቸው ማየት ይችላል። ከዛ ግን በግዴታ ሁሉ ሀያ ስምንት አገሮቹ ግዴታቸው የተወሰነ ስደተኛ መቀበል አለባቸው የሚለው የነበረ ይሄ ስላልተቀበሉት በዛ ሪፎርም አልተደረገም። የዱብሊን ስምምነት ያለፈው ጁን መጨረሻ ያደረጉት ስብሰባ በቮሎንታሪ በነጻ ፍላጎት የሚቀበለው ይቀበል ነበር። እስካሁንም እንደዛ ነበር። አሁን ግን እሱም ጀርመንም ለጊዜው አቆመዋለች። ሌሎች ሀገሮችም በብዛት አንፈልግም የሚል እንጂ እኛ እንቀበላለን የሚል የለም። አሁን ጣሊያን ምንም አይነት ስደተኛ እየገባ አይደለም ማለት ነው ወይስ እንደው በጥቂቱም ይገባል ማለት ነው? በጣም ጥቂት ናቸው። እሱም የራሳቸው የጣሊያን ሀይል ባህር የረዳቸው ከሆኑ ወይ ደግሞ ባለፈው አንድ የካርጎ የንግድ መርከብ የዴንማርክ ወደ አንድ መቶ የሚሆኑ ሰዎች ከባህር ያዳኗቸው እነሱም ለአንድ ሳምንት እዛ ባህር ውስጥ ቆይቶ የዴንማርክ መንግስት እባካችሁ ብሎ ለጣሊያን ጠይቆ ከዛ በኋላ ነው የተፈቀደላቸው ሊገቡ። የፍሮንቴክስም የኢሮፒያን ኤጀንሲ ነው፣ እነሱም አንዳንዴ የሚረዷቸው አሉ። እነሱም አውቶማቲክ አይደለም ወደ ጣሊያን የሚያስገቧቸው እዛም ገና ክርክር ላይ ነው። ለምን ሌሎችም መቀበል አላቸው ስለምትል ያለችው ጣሊያን ብቻችን እኛ ብቻ ወደ እኛ ብቻ መምጣት የለባቸውም። ስለዚህ ማልታም መቀበል አለባት፣ ፈረንሳይም መቀበል አለባት፣ ስፔይንም ሌሎችም መቀበል አለባቸው እያሉ ነው ገና ክርክሩ። እስካሁን መፍትሔ አላገኘም። ስፔን ከተቀበለቻቸው መካከል መረጃው ካሉት ኢትዮጵያውያን ወይም ኤርትራውያን ይገኙበት ይሆን? ይሄ የአሁኑ መጨረሻ እንኳን የለንም። ያ በአኳሪስ ወደ ቫሌንሲያ የገቡ አው አንድ አስራ አምስት ናቸው ሀያ የሚሆኑ አበሾች አሉ። ማለት የምፈልገው ሰው ህዝቡ ገና መንገድ ላይ ኤሮጳ እያለ ገና የሚነሳ የሚመጣ ያለው ኤሮጳ እንደ ድሮ አይደለም። ኤሮፓ ራሳቸው ችግር ሶሊዳሪቲ መተባበር እንትን ስለሌለ እርስ በራሳቸውም ገና ጥሩ ሁኔታ አይደሉም ያሉ። ስለዚህ ዋናው በተለይ አፍሪካ ህዝቦች ራሳቸው በራሳቸው አፍሪካ በአፍሪካ የራሱ ችግር መፍታት መቻል አለበት። ዋናው ጥረት መደረግ ያለበት ይሄ ነው። እስከ መቼ አፍሪካ ለማኝ? እስከ መቼ አፍሪካ ጥገኝነት ሊጠይቅ? እስከ መቼ ከአፍሪካ ሸሽቶ ወደ ሌላ? ይሄ መብቃት አለበት። ይሄ መሪዎቹም ህዝቡም በአፍሪካ ችግራችን እንዲፈታ ይሄ ጥረት ማድረግ አለበት እንጂ ወደ አውሮፓ፣ ወደ ውጭ ብቻ ይሄ መፍትሄ አይደለም። ለሚቀጥሉት አስርት ዓመታት አፍሪካውያኑ ስደተኞች ሜዲትራኒያንን ማቋረጣቸውን ሊቀጥሉ ይችላሉ የሚለው ግምትና እንዴት ማቆም ወይም መቆጣጠር እንደሚቻል ለበርካታ የአውሮፓ ሀገራት አሳሳቢ ሆኗል። በተለያዩ የአውሮፓ ሀገራት ስደተኞችን ወደየሀገሮቻቸው እንዳይገቡ የሚቃወሙ እንቅስቃሴዎች ቁጥር እየጨመረ ይገኛል። የተወሰኑት የአውሮፓ ሀገራትም ስደተኞችን እንደማይቀበሉ በግልጽ መመሪያቸውን ተግባራዊ ማድረግ ከጀመሩ ቆይተዋል። እየተከታተላችሁ የምትገኙት ጋቢና ቪኤ። ወደሚቀጥለው ዘገባችን እናልፋለን። በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን እና ሌሎችንም በኢንፎርሜሽን ቴክኖሎጂ ስራ ለማሰማራት አጫጭር ስልጠናዎች የሚሰጡ ኢትዮጵያዊ ተቋማትን የተመለከተ ክፍል ሁለት ዘገባ ይሆናል ቀጣዩ ዝግጅታችን። በሜሪላንዷ የሲልቨር ስፕሪንግ እየተስፋፉ ያሉ የኢንፎርሜሽን ቴክኖሎጂ የትምህርት ተቋማት ለበርካታ ወጣቶች የስራ እድል እየፈጠሩ ይገኛሉ። የተሻለ ክፍያ፣ የተሻለ ኑሮ ለማግኘት የሚሹ ከስልጠና አንስቶ እስከ ስራ ፍለጋ የሚ የሚያግዙ ተቋማትን ሄኖክስን ማስጌር በዚህ ተከታይ ዘገባ ያስቃኘናል። በሜሪላንዷ ሲልቨር ስፕሪንግ የኢትዮጵያውያን የንግድ ተቋማት በተስፋፉበት የከተማ ማዕከል በርካታ የኢንፎርሜሽንና ኮሚኒኬሽንስ ቴክኖሎጂ ተቋማት ይገኛሉ። ከአስር ዓመታት በፊት የመጀመሪያዎቹ ከሆኑት ኢትዮጵያዊ የሥልጠና ተቋሞች አንዱ የሆነው ሾላ ኮርፖሬሽንን የመሠረተው አስማማው አጥናፉ መንግሥቴ የዶክትሬት ዲግሪውን አጠናቆ ወደ ሥራ ለመሰማራት የነበረበትን ትግል መሰረት አድርጎ ነበር። ለምን ይህንን የራሴን ፈተና ወደ ሥራ ዕድል አልቀይረውም? በሚል ትምህርት ቤቱን ለመክፈት የወሰነው ነው። ያየሁት ነገር ምንድን ነው? ሰዎቹ ፖቴንሻል አላቸው። ኢትዮጵያውያን ሲመጡ፣ ሌሎችም ሲመጡ ማስተርስ ዲግሪ ፖስት ግራጁዌትም ሌሎች በሌሎች በአይቲ ሙያ ደግሞ ሆነ በሌሎች አላቸው። ዲግሪ ያላቸው ፒኤችዲ ያላቸው አንተ ታውቃለህ። እና በዚህ አካባቢ ፓርኪንግ የሚሰራ ሰው ታያለህ፣ ታክሲ ሚነዳ ሰው ታያለህ። ሰቨን ኢሌቭን ነው የምታያቸው፣ ስቶር ነው የምታያቸው። እነዚህ ሰዎች መንገድ በማጣታቸው ነው እንጂ ወይም ኢንፎርሜሽኑ ወይም መረጃውን በማጣት ነው እንጂ ፖቴንሻሉ አላቸው። ከማናችንም አይተናነሱም። ፕሮባብሊ የሚበልጡ ሰዎች ናቸው። እነዚህ ሰዎች ችግራቸው ልክ እንደኔ መረጃ አለማግኘታቸው ነው እንጂ መረጃ ቢያገኙ ኩድቢ በጣም ፕሮዳክቲቭ የሆኑ ሰዎች አሉ። ና እነሱ መረዳትን ብቻ ሳይሆን ከቢዝነስ እንትኑ አንጻር ብቻ ሳይሆን እንደ ኢትዮጵያዊ አንድ ሰው ረዳ ማለት የእሱን ቤተሰብ ረዳ ማለት ነው። አንድ ሰው ሰማኒያ ሺ ብር በአመት አገኘ ባመት መቶ ምናምን ሺ ብር አገኘ ማለት ሰክሰስፉል ላይፍ አሜሪካ ሊድ አረገ ማለት ነው። ያ ብቻ አይደለም። በሐዋላ ወደ አገራችን የምንልከው ገንዘብ እዚህ ሰክሰስፉል የሆኑ ሰዎች ውጤት ነው እና እዚህ አንድ ሰው ረዳህ ማለት ኢናዘር ወርድስ ኢትዮጵያ አንድ ሰው ወይም ሁለት፣ ሶስት ሰው ሸክም አቃለልክ ማለት ነው እና የተያያዘ ነገር ነው። ሾላ ኮርፖሬሽን ባለፉት አስር ዓመታት ከ1200 በላይ ተማሪዎችን የአጫጭርና መካከለኛ ሥልጠናዎች ሰጥቷል። አሁን ሥልጠናው በተለያዩ የትምህርት ተቋማትም እየተሰጠ ይገኛል። ኢትዮጵያዊ አፍሪካዊ ይህም ለማህበረሰቡ አቅም ለመፍጠር እድል ከፍተዋል ይላሉ። በትምህርት አሰጣጥ ስራው የተሰማሩ ብዙዎቹ፣ ለምሳሌ ሲልቨር ስፕሪንግ አይገስ ወደ ስድስት ሰባት ትምህርት ቤቶች ተከፍተዋል። ብዙዎቹ ከኔ የወጡ ናቸው። ከዚህም ውጪ ሲያትል የከፈታለ፣ ዳላስ የከፈታለ፣ አንድ ልጅ ኦርላንዶ አለ እና የራሳችን ኤኮሲስተም ፈጥረናል ማለት ነው። ከእነዚህ ድርጅቶች አንዱ የሆነው ታርጌትድ ቴክኖሎጂ ኢንስቲትዩት ነው። ድርጅቱን በትብብር የመሰረተው ፋንታሁን አበራ አስቀድሞ በሾ ላይ ይሰራ የነበረ ሲሆን አሁን የራሱን ትምህርት ቤት በሲልቨር ስፕሪንግ ከፍቷል። ወደ 150 አካባቢ የሚጠጉ ሰልጣኞች ነበሩ እስካሁን። አሁንም በትንሹ ከ60 በላይ የሚሆኑ ስልጠና ላይ ናቸው። አብዛኞቹ በአራት ወር ውስጥ ትምህርታቸውን ይጨርሳሉ። ሌሎቹ አንድ ሁለት ወር ይጨምራሉ። ቁጭ ብሎ ፕሮጀክቶቻቸውን በመስራት እንግዲህ ወደሚቀጥለው አመትን ቢፈጅ ጥሩ ነው። ሥልጠናው የተነጣጠረው በአንድ የኮምፒውተር ቋንቋ ወይም የመረጃ ቀረጻ ላይ የሚያስፈልጉ ተግባራዊ የሥራ ዕውቀቶችና ልምዶችን በማስጨበጥ ነው። በአካልም በተቋሙ የሚገኝ የኮምፒውተር የመረጃ ቋት ሰርቨር ጋር እንዲተዋወቁና ዕውቀታቸው ምናባዊ ሳይሆን ከመገልገያ ቁሳቁሶቹም ጋር እንዲተዋውቁ የሚያደርግ ነው። የምንሰማው ድምፅ ተማሪዎቹ ስለ ሰርቨሩ ገለጻ ሲደረግላቸው ነው። ምንድን ነው የሚያስፈልገው? አንድ ሰው አንድ ኢኮኖሚስት በኢኮኖሚክስ ማስተርስ ያለው ወይም ባችለር ዲግሪ ያለው ኦር ሜይ ቢ አሶሴት ዲግሪ ዲፕሎማ ያለው ሰው ምን ምን ነገሮችን ማወቅ አለበት ወደዚህ ገበያ ለመሄድ? ሁላችንም እዚህ የምናስተምር ሰዎች አንደኛ በማስተማር ብዙ ዓመት ልምዳለን ሁለተኛ ኢንዱስትሪ ውስጥ በተለያዩ ዘርፎች እየሰራን ያለን ሰዎች ነን እና ካሪኩለሙ ያንን ተመርክዞ የተሰራ ነው እና ከመጀመሪያው ቀን ጀምረን የሚያስፈልጋቸውን ስኪል ከኢንትሮዳክሽን ቱ አይቲ ስኪል ጀምረን ነው የምናስተምረው። ኔትወርኪንግ ምንድን ነው? ኦፕሬቲንግ ሲስተም ምንድን ነው? ወይም ኮምፒውተር ውስጥ ዴታ እንዴት ነው ሪፕሬዘንት የሚደረገው? እነዚህን ሁሉ አያይዘን ቀጥለን ወደ ዴታቤዝ ዴቨሎፕመንት፣ ሲስተም አናሊሲስ፣ ዲዛይን እንዴት የኦርጋናይዜሽናል ችግሮችን አንደርስታንድ አድርገው እንዴት ወደ ሞዴል ና ወደ ሶፍትዌር ይቀይሩታል፣ ወደ ፕሮዳክት ይቀይሩታል፣ ወደ ሰርቪስ ይቀይሩታል። ፍቅሩ ገዛኝ ይባላለውኝ መማረው ቢአይ ነው ቢዝነስ ኢንቴሊጀንስ የሚባለው ና ዴታቤዝ ደቨለመንት እዚህ ሀገር መጥቼ አንድ የሆነ ስኪል ደቨለፕ ሳላደርግ የተሻለ ስራ ማግኘት እንደማልችል እረዳ ነበር። ስለዚህ የኔ ትልቁ ህልም ይህን ስኪል የሚሰጠኝ አካል ወይንም ደግሞ ይህን ስኪል የማገኝበትን እድል እንዴት ነው ማግኘት የምችለው የሚለው ነበር የእኔ ትልቁ ምኞት የነበረው ትምህርት ላይ ይገኛለሁ አሁን ኦልሬዲ ትምህርቱን ጨርሼዋለሁ ነገር ግን ወደ ገበያ ለማውጣት ዝግጅት ላይ ነው ያለሁት ጥሩ ስራ እንደማገኝ በጥሩ ደሞዝ ማለት ነው እንደማገኝ እርግጠኛ ነኝ ጥበቧ ሰፋ የኢትዮጵያ እንዲሁም የአፍሪካና የዩናይትድ ስቴትስ የንግድ ተቋማት በተለይ ህዝቦችን ተጠቃሚ የሚያደርጉ የሁለትዮሽ የንግድ ስምምነቶች እንዲፈረሙ ተግባራዊ እንዲሆኑ ይወተውታል። በዚሁ በአካባቢው ባለው የአፍሪካና የኢትዮጵያና የአፍሪካ ህብረተሰብ ላይ የኢትዮጵያና የአፍሪካ ህብረተሰብ አሜሪካ መጥቶ ስራ ሊቀጠር የሚችልበትን ጉልበቱን ያጠነክራል። በሁለት መንገድ ያጠነክራል። መጀመሪያ ይዞት የመጣው እውቀት እዚህ ተቀጣሪነት እንዲያገኝ ያሳድሳል፣ ወይም በአሜሪካዊ እንትን ውስጥ ተቀባይነት እንዲኖር ያደርጋል። በትሬኒንግ መስጠት በተጨማሪ ደግሞ አስፈላጊ የሆኑ የአይቲ ኮርሶችን የአይቲ በገበያው ላይ ተፈላጊ የሆኑትን ኮርሶች በአጭር ጊዜ በኢትዮጵያዊና በአፍሪካዊ ኢንስትራክተሮች በማስረዳት በማስተማር በቀንም በማታም እንግዲህ ብዙዎች ተማሪዎች ስራ እየሰሩ ነው። ማታም የሚማሩት በእነሱ ሰዓት በእነሱ ጊዜ ላይ የተመሰረተ ትምህርት በመስጠት ተፎካካሪነታቸውን ያሳድጋል። በዚህ ዘገባ ያነጋገርናቸው የሚበዙት ወጣቶች የሆኑ ሰልጣኞችና ስራ ፈላጊዎች የግልና የማኅበረሰብ አቅም ከመፍጠር ባለፈ በኢትዮጵያና በአፍሪካም ጭምር የእውቀትና የሀብት ሽግግር እንዲኖር ወደፊት ሚና ሊጫወቱ የሚችሉ ናቸው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዘር ነኝ። እንግዲህ የዛሬው የካቢና ጉዟችን በዚሁ ተጠናቋል። ሄኖክ ነገ እስከምንገናኝ መልካም ምሽት። መልካም ምሽት ኩን ራዲዮ ሰገሌ አሜሪካ